ኢትዮጵያ ዛሬ ይፋ በተደረገው የዓለም የረሃብ አመልካች ዘገባ ከ104ኛ ደረጃ ላይ ተቀምጣለች። በኢትዮጵያ ያለው ረሃብ እንደ አንጎላና ሩዋንዳ ሁሉ ብርቱ ከሚባሉት ጎራ ተመድቧል። ሶስቱ አገሮች ከገቡበት የረሃብ ማጥ ለማገገም ከፍ ያሉ ፈተናዎች ይጠብቋቸዋል። ቢሆንም ከከፋ ረሃብና የተመጣጠነ ምግብ እጦት በመላቀቃቸው በደም አፋሳሽ ግጭትና ጠኔ ለሚዋትቱ አገሮች ተስፋ ሊሆኑ ይችላሉ ተብሏል። በዓለም ላይ የሚታየው ረሃብ ባለፉት ሰባት ዓመታት በአራት እጅ ቢቀንስም ዛሬ ይፋ የተደረገው ዘገባ ግን እንደገና ማንሰራራቱን ይጠቁማል። ዘገባው እንደሚለው የረሃብ ቅነሳው በሁሉም የዓለም ክፍል እኩል አይደለም። ባለፈው የጎርጎሮሳውያኑ ዓመት አራት አገራት ረሃብ ጥላውን ጥሎባቸው ነበር። ግጭትና የአየር ጠባይ ለውጥም በተለይ በድሆች ላይ በርትተዋል። አፍሪቃ፣ በተለይም ከሰሐራ በታች የሚገኙ አገራት በዋነኛነት ችግሩ የጠናባቸው ተብለዋል። በዘገባው መሠረት ረሃብ በማዕከላዊ አፍሪቃ ሪፐብሊክ እጅግ አሳሳቢ ከሚባልበት ደረጃ ላይ ደርሷል። በዘገባው በተሰ ነጥብ ግጭት አለቅሽ ያላት ሀገር ከሰባት ዓመታት በፊት ከነበረችበት ተመሳሳይ ደረጃ ላይ ትገኛለች። ቻድ፣ ሴራሊዮን፣ ማዳጋስካር እና ዛምቢያ ማዕከላዊ አፍሪካ ሪፐብሊክን ይከተላሉ። የረሃብ አመልካቹ በዓመታዊ ዘገባዊ ዳሰሳቸው 119 ሀገሮች ብርቱ አሳሳቢና እጅግ አሳሳቢ ረሃብ ያለባቸው ናቸው። ቤልት ሁንገር ሂልፈ የተባለው የጀርመን የግብረሰናይ ድርጅት ኃላፊ ባርብል ዲክማን እንደሚሉት የአየር ጠባይ ለውጥ፣ ግጭትና ጦርነት ረሃብን የመግታቱን ጥረት ወደ በኋላ እየጎተቱት ነው። በሀምሳ በመቶ የተሻሻሉ አስራ አራት ሀገሮች አሉ። ይሁንና በግጭት ጦርነትና በአፍሪቃ በተከሰተው ድርቅ ምክንያት ሁኔታዎች እየተባባሱ መሄዳቸውም እውነት ነው። የከፋ ረሃብ ሊቀሰቀስባቸው ይችላል ተብለው የሚጠረጠሩት ደቡብ ሱዳንና ሶማሊያ በመረጃ ጦት ምክንያት በዚህ ዘገባ ውስጥ አልተካተቱም። በዚህ ዓመት መጀመሪያ በረሃብ የተመታችው ደቡብ ሱዳን ዳግም ልትራብ ትችላለች የሚል ስጋት አጥልቶባታል። በበርካታ አገሮች ከጎርጎሮ ሳቢው 2000 ዓ.ም ጀምሮ ረሃብ ቢቀንስም በሁሉም የአገሮቹ አካባቢዎች ግን አይደለም። ባርብል ዲክማን። ለዚህ ናይጄሪያ ጥሩ ማሳያ ነች። 175 ሚሊዮን ሰዎች የሚኖሩባት ናይጄሪያ የተቃርኖ ማሳያ ጥሩ ምሳሌ ነች። በሰሜን ናይጄሪያ የቦኮ ሀራም ግጭት በፈጠረው ችግር ምክንያት 45 ሚሊዮን ዜጎች ለረሃብ እጅጉን ተጋላጭ ናቸው። ሰዎችን የዳሰሳ ጥናቱ ሴኔጋል፣ አዘርባጃን፣ ፔሩ፣ ፓናማ፣ ብራዚል እና ቻይናን ጨምሮ 14 አገሮች ባለፉት ሰባት ዓመታት እርሃብን በመቀነሱ ረገድ ትርጉም ያለው ለውጥ አምጥተዋል ሲል አትቷል። በዘገባው መሰረት ሴቶች፣ ህጻናትና ህዳጣን ህዝቦች ከሌላው በባሰ የረሃብ ስጋት የሚጫናቸው ናቸው። የእኩልነት መጓደል ዘርፈ ብዙ ነው። ሴቶች ብዙ ጊዜ እኩልነታቸው አልተረጋገጠም። ሁሉም ጎሳዎችም እኩል አይታዩም። ለምሳሌ በህንድ የተትረፈረፈ ሀብትና ብዙ ቢሊዮነሮች ቢኖሩም 200 ሚሊዮን ሰዎች ተርበዋል።